በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተሰጠ ምላሽ ነው። የምሽቱ አብዩ ርዕስ ትኩረት ዋሽንግተን ዲሲንና አካባቢን አካባቢያውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ከትላንት በስቲያ ሰኞ በሚኒስቴር መስሪያ ቤቱ ደጃፍ ያካሄዱትን የተቃውሞ ሰልፍ ተከትሎ የተነሱ ጥያቄዎች ናቸው። የተቃውሞ ሰልፉን በዘገብንበት ወቅት እንዳስታወቅ ነው። ሰልፈኞቹ በሰልፉ ወቅት ካነሷቸውና ለውጭ ጉዳይ ሚኒስትር ጆን ኬሪ በጻፉት ደብዳቤ ካቀረቧቸው ጥያቄዎች ለአንዱ የተሰጠው ምላሽ ያካተተውን የዚህን ዘገባ ዝርዝር አሉላ ከበዳ ይዞ ቀርቧል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኬሪ በትላንቱ መደበኛ ጋዜጣዊ መግለጫቸው በተለይ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ለቀረበላቸው ጥያቄ ሰፋ ያለ ዝርዝር ያካተተ ምላሽ ነው የሰጡት። ከተለያዩ ዩናይት ስቴትስ ግዛቶች የመጡ ኢትዮጵያውያን አሜሪካውያን ባለፈው ሰኞ በውጭ ጉዳይ ሚኒስትር ደጃፍ ባካሄዱት የተቃውሞ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች በተካሄዱ የተቃውሞ እንቅስቃሴዎች ወቅት የተገደሉ ሰዎች ጉዳይ በገለልተኛ ወገን እንዲጣራ የኦባማ አስተዳደር በኢትዮጵያ መንግስት ላይ ግፊት ማድረግ አለበት ሲሉ ጠይቀዋል። ዩናይትድ ስቴትስ ቀውሱ በገለልተኛ ወገን መጣራት አለበት በሚለው ታምናለች ወይ በሚል ለቀረበላቸው ጥያቄም ሲመልሱ ልነግራችሁ ምሻው ይህን ነው ሲሉ ነው ኪርቢ የተንደረደሩት። በተለይ በቅርቡ የተካሄዱትንና በጸጥታ ኃይሎችና በሰልፈኞቹ መካከል በተቀሰቀሱ ብጥብጦች ያዘሉ ወደ ከፉ ግጭቶች የሚያመሩ መጠነ ሰፊ የተቃውሞ እንቅስቃሴዎች ዙሪያ በኦሮሚያ ያለው ሁኔታ በግልጽ አሳስቦናል። አሁንም እያሳሰበን ይገኛል ነው ያሉት። መንግስት የወሰደው የኃይል እርምጃ ለብዙዎች ሞት፣ የፖለቲካ ፓርቲ መሪዎችንና ጋዜጠኞችን ጨምሮም ለብዙዎች መታሰር ምክንያት ሆኗል። እናም አሳስቦናል ነው ያሉት። ያደረብንን ስጋት በይፋም ለብቻም ከኢትዮጵያ መንግስት ጋር አንስተናል። የፖሊስ ኃይሎችንና የአካባቢ ባለስልጣናትን ጨምሮ የሰው ህይወት መጥፋቱ ፈጽሞ አላስፈላጊ መሆኑ ላይ የወል የሆነ እምነት አለ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዲሞክራሲ የሰብአዊ ጉዳዮችና የሠራተኞች የሰራተኞች ጉዳይ ረዳት የውጭ ጉዳይ ሚኒስትር ታም ማሊያኖስኪ ባለፈው ወር አዲስ አበባ ላይ ለተካሄደው የአፍሪካ ህብረት ጉባኤ የዩናይት ስቴትስ ልዑካንን ይዘው በሄዱበት ወቅት ከኢትዮጵያ መንግስት መሪዎችና ከኦሮሞ ማህበረሰብ አባላት ጋር መነጋገራቸውን ሚስተር ኪርቢ አስታውሰዋል። ከማህበረሰቡ አባላት በተለይም ከወጣት የማህበረሰብ አባላት ጋር የተሻለ መግባባት የመኖርና እንዲሁም የተቃውሞ ሰልፎቹና አብይ መንስኤዎቹ ከስር መሰረቱ መረዳትና ተገቢውን ትኩረት የመስጠት አስፈላጊነትን አስመልክቶ አጠቃላይ መግባባት ላይ ደርሰናል። የተቃውሞ ሰልፎቹ ከከተሞች የማስፋፊያ ቅድ በላይ ጉዳይ መሆናቸውን ሁላችንም እንግባባለን ብለን እናምናለን ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ አክለውም፣ የኢትዮጵያ መንግስት ባለፈው ጥር ወር መጀመሪያ ማስተር ፕላን በሚለው የእንግሊዝኛ አጠራሩ በስፋት የታወቀ የሚመስለውን ያን የቀደመ የአዲስ አበባ እና የኦሮሚያ ከተሞች ተስፋ ያቀዱን ለመሰረዝ ይፋ ያደረገበትን የመጀመሪያ አስፈላጊ እርምጃ ነው ያሉት የቀዋሜ ድምጾች ዛሬም ይታፈናሉ። ዛሬም ሰዎች ይታሰራሉ የሚለውን ክስ አስመልክቶም ሚስተር ኪርቢ ኢትዮጵያ ውስጥ ነፃና ገለልተኛ ድምጾች መታፈናቸው በዚህም ሳቢያ ሰዎች ለእስር መዳረጋቸው የሚያሳስባቸው መሆኑን አመልክተው የፖለቲካ ቅሬታዎችንና የተቃውሞ ወይም ተቃውሞዎችን ለመፍታት በእጅጉ በሚያስፈልገው የሕዝብ ቀንና ሐሳብ አመንጭነት ላይ የብረታ አሉታዊ ጫና ያሳድራል ሲሉ አሳስበዋል። አሳስበዋል የተቃውሞ ድምፆችን ከማፈን እንዲታቀብ የተለያዩ ማህበረሰብ ክፍሎች በሰላማዊ መንገድ የመሰብሰብ የመጻፍና ሐሳብን በነጻ የመግለጽን ጨምሮ በሕገ መንግሥት ለታቀፉ የዜጎች ሁሉ መብቶች ጥበቃ እንዲያደርግ ለኢትዮጵያ መንግሥት ያቀረብነውን ጥሪ በአጽንኦት እናሰማለን። የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኪርቢ ከትላንት በስቲያ ሰኙ ከተለያዩ የዩናይት ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዩናይት ስቴትስ የውጭ ጉዳይ ሚኒስትር ደጃፍ ባካሄዱት የተቃውሞ ሰልፍና ለውጭ ጉዳይ ሚኒስትር ጆን ኬሪ የጻፉትን ደብዳቤ ትንተርሶ ሰልፈኞቹ ላነሷቸው ጥያቄዎች የሰጡትን ምላሽ ነበር የተከታተላችሁት።